በአዲስ አበባ ከተማና አካባቢው ዜጎችን ከቤት ንብረት የማፈናቀል እርምጃ ይቆም ሲል የሰብአዊ መብቶች ጉባኤ ሰመጉ ጥሪ አቅርቧል። እየተፈጸመ ያለው ድርጊት ሕገ መንግሥቱን የጣሰ ነው ሲል ባወጣው አስቸኳይ ጋዜጣዊ መግለጫ ነው ሰመጉ ይህን ያስታወቀው። ዝርዝር ሁኔታውን መርምሮ ተጨማሪ መግለጫ እንደሚሰጥም ይፋ አድርጓል። መለስካቸው አምሐ ከአዲስ አበባ ያጠናቀረው ዘገባ ዝርዝሩን ይዟል። የሰመጉ ወይንም ሰብአዊ መብቶች ጉባኤ አስቸኳይ መግለጫ እንደሚለው በአዲስ አበባ በተለያዩ ክፍለ ከተሞች ዳርቻና አካባቢ በተለያየ መንገድ ቦታ ይዘው ቤት ሰርተው ቤተሰብ መስርተው ኑሮአቸውን በሚገፉ ዜጎች ላይ ሰሞኑን እየተፈጸመ የሚገኘው ድርጊት ሕገ መንግሥቱን እና ኢትዮጵያ የተቀበለቻቸውን የተለያዩ ዓለም አቀፍ ስምምነቶችንና ድንጋጌዎችን የጣሰ ነው ብሏል። ቀደም ሲል ዜጎችን ከመኖሪያ ቤታቸው ማፈናቀልን በመቃወም በተለያዩ ጊዜያት መግለጫ ማውጣቱን ያስታወሰው ይህ አስቸኳይ መግለጫ አሁን እየተፈጸመ ነው ያለው ድርጊት ግን መንግስት ለችግሩ ለህገ መንግስታዊ ግዴታዎቹና ለሰመጉም ጉትጎታ በቂ ትኩረት እንዳልሰጠ የሚያሳይ ነው ብሏል። የሰመጉ ዋና ዳይሬክተር አቶ ብዛ ተተረፈ በተለይ ለቪኦኤ በሰጡት ቃለ ምልልስ ድርጊቱ ከሰባዊ መብቶች አያያዝ አኳያ ያለውን አንድምታም ዘርዝረዋል። በመፍትሄ አወሳሰዱ ላይ የሀይል እርምጃ በመውሰድ ምክንያት የሚጠፋ ህይወት አለ ስንት አካል እየጎደለ ነው። ህፃናት የመማር መብታቸው ከትምህርት ቤት እየተጓጎሉ ነው። ሰዎች ወደ ጎዳና ተጥለው የጤና መብታቸው፣ ደህና ቤት መኖር መብታቸው ሁሉ እየተጣሰ ነው እና በመፍትሄ አወሳሰዳችን ላይ ከትዕግስት እና ከህጋዊነት የዘለለ እርምጃ በወሰድን ቁጥር ለሌላ ከፍተኛ ሰብዓዊ መብት ጥሰት እና ሰብዓዊ ቀውስ እየዳረግን እየተዳረግን ስለምንገኝ ቆም ብለን አሁንም ባለበት ነገሮን ቶሎ ተቆጣጥረ ነው ከዚህ የከፋ ነገር እንዳይፈጠር ነው። ይህ ህገ ወጥ ናቸው በሚል ምክንያት በአዲስ አበባ ከተማ ዳርቻዎች በመንግስት የሚፈጸሙ የማፍረስ እርምጃን ተከትሎ አያሌ ንብረት እንደወደመ በህይወትም ላይ ጉዳት እንደደረሰ በተለያዩ የዜና ማሰራጫዎች ተነግረዋል። ይህ አስቸኳይ ጋዜጣዊ መግለጫ በሚል ርዕስ ሲወጣ ለሰመጉ ልዩ ምክንያት እንዳለው አቶ ብጻተ ጠቁመዋል። ወደፊት ዝርዝሩንና ያንዳንዱን ነገር እናነሳዋለን። አሁን ግን በጣም አጣዳፊ በመሆኑ ምክንያት በርካታ በአስር ሺዎች የሚቆጠሩ ዜጎችን አደጋ ላይ የጣለ ችግር በመፈጠር ላይ ነው። በተለይ ደግሞ የክረምት ወቅት ነው፣ የዝናብ የብርድ ወቅት ነው እና በዚህ ጊዜ ይህንን እርምጃ መውሰዱ በራሱ ሌላ የከፋ ችግር ስላስከተለ ዝርዝር መጠናት እስከምናደርግ ድረስ ልንጠብቅ አይገባንም፣ ከችግሩ አጣዳፊነት አንጻር ብለን ጠቅለል ያለ መረጃ ነው ያወጣ ነው፣ አስቸኳይ መግለጫ በማጠቃለያ ላይ መንግስት፣ በግጭቱ ለዜጎች ህይወት መጥፋት አካል መጉደልና ንብረት መውደም ተጠያቂ የሆኑ አካላትን ለፍርድ እንዲያቀርብ ጉዳዩን የአዲስ አበባ መስተዳደር አሁንም በትዕግስትና በሰከነ መልኩ ህዝቡን በማወያየት እና ለዜጎች ተለዋጭ የመኖሪያ ቦታ በማመቻቸት ሰላማዊ መፍትሄ እንዲሰጠው ጉዳዩ በጥንቃቄ ተጠንቶ ካሳ ለሚገባቸው ሁሉ እንዲከፈል እንዲደረግ ቤታቸው ለፈረሰባቸውና በየቦታው ተበትነው ለሚገኙ ዜጎች የአዲስ አበባ ከተማ አስተዳደርና ጉዳዩ የሚመለከታቸው መንግስታዊና መንግስታዊ ያልሆኑ አካላት ሁሉ ህጋዊ ሰብዓዊና ቁሳቁሳዊ እገዛ፣ እርዳታና መፍትሄ እንዲሰጧቸው ሰመጉ ጥሪውን ያቀርባል ብሏል። ህገ ወጥ ናቸው በሚል ምክንያት ቤት ከሚፈርስባቸው አካባቢዎች ንፋስ ስልክ ላፍቶና ቀርሳ ኮንቶማ የሚባሉ አካባቢዎች ይገኛሉ። ቪኦኤ በስልክ ያናገራቸው ሁለት ሰዎች ተፈጽሞብናል የሚሉትን በደል ዘርዝረዋል። ትዕግስት እባላለሁ ያሉኝ ሴት ባላቸውን በኤች አይ ቪ ኤድስ ያጡ እንደሆኑና አራት ልጆቻቸውን ለብቻቸው እንደሚያሳድጉ ነው የነገሩኝ ሰርቶብኝ ነው። ዘጠና ሰባት ነው የሰራሁት። ሁለተኛ ጊዜ መሰርቱ ነው ባለፈውን ሰርቶብኝ ችግር የለም። ስሪተ ብዬን የሰራሁት ዶክሜንት ሁሉ ቀበሌ ገብቷል። እናም የመላሳዩ ለአፍራሾቹ አሳየው ምንም የምናውቀው ነገር የለም ከእናንተ ጋር ንግግር የለንም ብሎ እንኳን ሌላ ቀርቦ ከጤና ጋር ድጋፍ የተጻፈልን ከቫይረሱ ጋር አስር አመት የምንጠቀም መሆናችን መዳኒ ተጠቃሚ መሆናችን ችግረኛ መሆናችን፣ ደብዳቤ አይጽፈት ጋር የመጣው ነው ወረቀት አልቀበልም አለ። አራት ልጆች ይዤ ምንም መታዘዝ የማይችሉ ልጆች ይዤ ነው ራ አቶ መኮንን ነጋሽ የሚባሉትም በጥርስ ኮንቶማ ቤት ነበረኛሉኝ ተመሳሳይ ችግር እንዳለባቸው ነግረውኛል። ያው መሄጃ ነው መሳፈር እኔ እንደገና አንደኛ ነገር ብዙ በሽታ አለብኝ ታማሚ ነኝ። ልጅም እንደዛው ነው። እኔም እንደዛው ነ ይህንን ልሰራ የቻልኩት መንግስት እርዳታ ምናምን እየረዳን ነበር። አንድ ጊዜ ሰው በሚያገድሉበት ሰአት ነው ሰውን እንደዚህ ያን ህዝቡ አልነቃም። እድርተኛም ወደ እድርም መጠጋት በቃ ሲከለኩን ቡና እንኳን ጎረቤ ጋር መመሳሰብ ሲያገጠኝ ነው እዚህ አካባቢ ተርኬ የገባሁት እኔ ተገበሬ ነገዚችን ተገበሬዎች አስጠጉኝ። ያው ከስ እርዳታ በማገኙበት ሰአት በቃ እርዳታ ከፍዬ ከፍዬ ነው የገባሁት እ ገበሬዎች ናት ያስጠጉኝ መጀመሪያማ ሚ በአለም የመጣ ስለሆነ እዚግዚአብሔርንም መንግስትንም አናማርረውም። ደካመ ነኝ ስላቸው በቃ ምንም የምናቀው ነገር የሌድ ና ምሳ መለክትበት አመልክታሉ። መቼ ነው ደግሞ ሆነ የሰሩት ቤቱ የዘጠና ስድስት ነው የሰራሁት እኔ ምንድ ነው ያለሁት። ተስፋ ምንም ተስፋ የለኝ። መንግስት እንዳደረገኝ ያርገኝ ነው እንደ የቤት ስለማልችል እ የቀበሌ ቤትም ታገኝ በእርዳታ መልክ ነው ወይም ድንኳን ም ቢሰጠኝ ብዬን የማመለክተው። እ ሌላ ማምን አለኝ ብለህ ነው። አቶ አሰግድ ጌታቸው፣ የአዲስ አበባ ከተማ አስተዳደር ከንቲባ ጽህፈት ቤት የካቢኔ ኃላፊ ግን መንግስት እንደዚህ ያሉ ችግረኞችን በሜዳ አይጥላቸውም ብለው ነበረ መንግስት እንደ መንግስት አቅጣጫ ያስቀመጠው ከዘጠና ሰባት ወዲህ የተሰሩ ቤቶች መፍረስ አለባቸው ብሎ ስፈርሱ ነው የነበረው በሁለት ሺ አንድ በሁለት ሺ ሁለት እነዚህ ግን አሁን በህገ ወጥ መንገድ ግንባታውን የገነቡ ሰዎች ከሁለት ሺ አምስት ሁለት ሺ ስድስት ሁለት ሺ ሰባት ነው ወደ መጨረሻው አካባቢ ነው ወደዚህ የመጡትና በወቅቱ እንዲያቆሙ ተነግሯቸዋል ግን ለሊት ለሊት ላስቲክ ወጥሮ ቆርቆሮ በቆርቆሮ የሆነ ነገር ሰርተው ቦታ ለመያዘ የተደረገ እንቅስቃሴ ነው እንጂ አብዛኛዎቹ ቤቶች ውስጥም ሰው አይኖርም። አብዛኛው ቦታ ላይ ገንብቶው በህገወጥ መንገድ በአቋራጭ መክበር የሚፈልጉ አንዳንድ ባለሀብቶችም ቦታ ለመያዝ ዝም ብለው ሶስት አራት አምስት ቦታ ከአርሶ አደሩ እየገዙ ጨረቃ ቤት ሰርተው አውቀው ችግር ውስጥ ያሉ ሰዎች ዳሃዎችን እዛ ውስጥ የሚያስቀምጡበትና የኔ ነው ብሎ እንድናገር የሚያደርጉበት ሁኔታ እንዳለም ተረድተናል። የከፋ ችግር ያለበት ጎዳና የሚወጣ እዛ ውስጥ እውነተኛ ቤት አጥቶ ቤት አልባ ሆኖ ተቸግሮ የሰራ ሰው ካለ ደግሞ መንግስት አቅጣጫ አስቀምጧል። እነዚህ ሰዎች ጎዳና እንዳይወጡ፣ ቤተሰባቸውን ይዘው ይዞ ለከፋ እንግልት እንዳይዳረጉ መጠለያ ሰርቶ እዛ ውስጥ ያስቀባቸው መለስካቸውማ ለአሜሪካ ድምፅ ሬዲዮ Caddies, however.